ማሊና የአውሮፓ ሕብረት በሕገ ወጥ መንገድ ወደ አውሮፓ የሚጎርፈውን ፍልሰተኛ ለማስቆም ከደረሱ በኋላ ጥገኝነት የተከለከሉትን ለመመለስ በሚደረገው ጥረት ላይ አሁንም ስምምነት ላይ አልደረሱም። ባማኮ ያሉ ተቺዎች የቀረበው ሐሳብ በቂ የምጣኔ ሀብት ድል ፈጥሮ የፍልሰት አዙሪትን መስበር የሚያስችል አይደለም ይላሉ። ካተሪና ሆዬ ከደቡብ ምዕራባዊ ማሊ ከተማ ዲዲዬኒ የላከችው ዘገባ ተጨማሪ ይዟል። ሰሎሞን ክፍሌ ያቀርበዋል። ደቡብ ምዕራብ ማሊ መንደር ውስጥ በአንድ አግዳሚ ወንበር ላይ ዘፍ ብሎ የተቀመጠው ኑማ ባጋዮጎ አእምሮውን ያስጨነቀው ጉዳይ ቢኖር አንድ ነገር ብቻ ነው። የአርባ አራት ዓመቱ አባወራ ባለቤቱንና ልጆቹን ትቶ ለሁለተኛ ጊዜ ወደ አውሮፓ ለማቅናት በዝግጅት ላይ ይገኛል። እዚህ ማሊ ውስጥ ምንም ነገር ስለሌለኝ ነው ወደ አውሮፓ ሄጄ ሌላ መንገድ ለመፈለግ የምሞክረው። ፍልሰት ባህላችን ሆኗል። እርሱን ብቻ ነው የምናውቀው ነበር ያለው ባጋዮጎ በባምባራ ቋንቋ። ወጣት የማሊ ዜጎች በምዕራባዊ ግዛት ከሚገኙ መንደሮች እየተነሱ አስቸጋሪውን የሰሐራ በረሃ አቋርጠው አደገኛውን የሜዲትሬንየን ባሕር ጉዞ የሚያያዙት በየዓመቱ ነው። በዚያ ሙከራቸው ወቅትም ብዙዎች አይሳካላቸውም፣ አንዳንዶቹም ለሕልፈት ይዳረጋሉ። የተሳካላቸው ግን እንደ ዲዲኒ ባሉ የገጠር መንደሮች የወገኖቻቸውን ሕይወት ይቀይራሉ። ዲዴኒ ከዋና ከተማዋ ከባማኮ ጥቂት ሰዓታት ርቀት ላይ ትገኛለች። በዲዴኒ መንደር ትላለች ዘጋቢያችን ካታሪናዎች፣ እያንዳንዱ ያገኘሁት ሰው በትንሹ አንድ ወይም ሁለት ወንዶች ልጆች አሉት ወደ አውሮፓ ወይም ሌላ የአፍሪካ አገር ሄዶ ሥራ ለማግኘት የሚሞክር። ከንቲባው ዳምፊን ኩሊባሊ እንዳስረዱት ከሆነ ሦስት አራተኛው መንደርተኛ በአብዛኛው የሚተማመነው ዘመዶች ከውጭ በሚልኩለት ገንዘብ ነው። አሁን በማሊና በአውሮፓ ኅብረት መካከል ያለውን ንትርክ የቀሰቀሰውም ይኸው ከውጭ ለዘመድ አዝማድ የሚላከው ገንዘብ ጉዳይ ነው። እስካሁን ይህን አስመልክቶ የተደረሰ ምንም አይነት ስምምነት አልተፈረመም። በታኅሣሥ ወር መግቢያ ላይ ከሆላንድ ውጭ ጉዳይ ሚኒስቴር የወጣ መግለጫ ግን ከማሊ ጋር የተያያዘውን ድርድር የምትሸመግለው ሆላንድ በመሆኗ፣ ከውጭ ጉዳይ መሥሪያ ቤቷ የወጣ መግለጫ ማሊ 150 ሚሊዮን ዶላር የልማት እርዳታ ታገኛለች ይላል ዓላማውም ሥራ ለመፍጠርና የድንበር ጥበቃዎችን ለማጠናከር እንደሆነ ዘርዝሯል። በለውጡ ማሊ ጥገኝነት የተከለከሉ ዜጎቿን በመለየት ወደ ሀገራቸው እንዲመለሱ ትረዳ ዘንድ የአውሮፓ ኅብረት ሐሳብ አቅርቧል። እቅዱ ምን ያህል በዕለት ተዕለት ኑሯቸው ላይ ተጽዕኖ እንደሚኖረው ግን የዲዴኔ ቤተሰቦች ተጨንቀዋል። ፍልሰቱን ካቆሙ እንዴት ነው መኖር የምንችለው ሲል ይጠይቃል ዲያራ። በአንደኛው ዓመት ሰብል መሰብሰብ ካልቻልን በውጭ ላሉ ልጆቼ ስልክ ደውዬ ገንዘብ እንዲልኩ ጠይቅ ነበር፣ እህል ሸምተን መብላት እንድንችል። በዕድሜ የገፉ ዘመዶቻችን ሲታመሙም ለሕክምና የሚከፍሉት በውጭ ያሉ ልጆቻችን ነበሩና አሁን ስደቱ ከቆመ ምን ይውጠናል ሲል ጠይቋል ዲያራ። ነዋሪዎች የሚሉት መንግሥት ለመንደሮች እድገት ያላደረገውን በውጭ ያሉ ዘመዶቻችን እያደረጉ ነው ነው ልጆቻችን ምን ያህል ኢንቨስት እንዳደረጉ ለማወቅ ከተፈለገም በየመንደሮቹ ብዛት ያላቸውን የሳተላይት ዲሾች የመጠጥ ውሃ ማጠራቀሚያ በርሜሎችና በከተማው ዙሪያ በጡብ ድንጋይ የታነጹ መኖሪያ ቤቶችን ማየት በቂ ነው ሲሉም ያብራራሉ። ኑሆም ኩሊባሊ በፈረንሳይ ዋና ከተማ ፓሪ በአንድ የግንባታ ኩባንያ ተቀጥሮ በመስራት ገንዘብ ለቤተሰቡ ይልካል ኖ እኛን ወደ ሀገራችን መመለሱ መፍትሄ ሊሆን አይችልም ነው የሚለው ኩሊባሊ ማድረግ ያለባቸው በማሊ ያለውን ሁኔታ ማሻሻል ያኔም ወጣቱ ሀገሩን ጥሎ አይሄድም ሲል ያስረዳል የአውሮፓ ሕብረት በአሁኑ ወቅት እያደረገ ያለው የፍልሰቱን ሂደት አደገኛነት በማስረዳት ዘመቻ ማካሄድ ነው። የማሊ ፍልሰተኞች አውሮፓ ለመድረስ በኒዤር፣ በሊቢያ፣ በአልጄሪያ እና ደቡብ አውሮፓ ከባድ ችግር ይገጥማቸዋል። የሜዲትሬኒየን ባሕርን ለማቋረጥ ሲሉ ሕይወትን ማጣት እንዳለም በመግለጽ እስከ ዛሬ አምስት ሺህ ፍልሰተኞች መስጠማቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ያስረዳል።